ቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅት በኢትዮጵያ አዲስ የዲሞክራሲ ምዕራፍ እንደተከፈተ መታዘባቸውንና በዚህ የተቀሰቀሰውን የለውጥ ፍላጎት ለማርካት መንግስቱ ታላቅ ፈተና እንደሚሆን የመንግስታቱ ድርጅት የሰብአዊ መብት ልዑክ ዘይድ አል ሁሴን ለጠቅላይ ሚኒስትር አብይ አህመድ አስገነሰቡ። የዲሞክራሲን ስርዓት ለመገንባት ረዥም ርቀት መሄድ ያስፈልጋል። የሰብአዊ መብት የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ የመሰነቅ ገጽታ እንዳለ፣ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም የተናገሩት ነው። ዝርዝሩን ይዘናል። በሌላኛው ዘገባ ጣና ሐይቅና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረምን ለማጥፋት የአማራ ክልል በውጭ ከሚኖሩ ኢትዮጵያውያን ጋር የፈጠረውን ትብብር የሚያስቃኝ ዘገባም አለን እና ጣናን ለማዳን 1500 ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። በኢትዮጵያ የስደተኞች መጠለያ ጣቢያ የሚገኙ ሱዳናውያንን ሕይወት በአንድ ስኒ ቡና ለመቀየር የሚሰራ አንድ የቀድሞ ስደተኛ ታሪክንም ይዘናል። የሰባት 34 አንድ ስኒ ቡና የአሳ ማጥመጃ አንድ መረብ ይገዛል። መረቡ አንድ ዶላር ስለሚሸጥ ሁሉንም ከዝግጅታችን ታገኙታላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በመቀሌ ከተማ በተለያዩ ቀበሌዎች ቡናና ሻይ በመሸጥ የሚተዳደሩ ብዙ ሴቶች በመንገድ ላይ ቡናና ሻይ የሸጣችሁ በሚል ስራውን ማገድና መቅጣት መጀመሩን በማስመልከት በዚሁ በመቀሌ ከተማ ከከንቲባ ብርሃነ ጋር ተነጋግረዋል። እነዚህ በመንገድ ላይ ቡና የሚሸጡ በዩኒቨርሲቲ ትምህርት የተማሩ እንደሆኑ ገልጸው፣ ምክትል ከንቲባው ይሄ ጊዜያዊ መፍትሔ ነው እንዳሏቸው እና ወጣቶቹ ደግሞ ይህንን በተመለከተ ለአሜሪካ ድምጽ መግለጫ መስጠታቸውን የተመለከተ ዘገባ ይዘናል። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ እስካሁን ባለው ጊዜ ውስጥ ከሶስት ዓመታት በፊት ከኢራን ጋር ከተደረገው የኒውክሊየር ስምምነት ለመውጣት የተወሰደ ውሳኔ የለም። ይሁንና ስምምነቱን ለማሻሻል የሚቻልበት መንገድ ካለ ለማየት ዋሽንግተን ከአውሮፓ አጋሮች ጋር እየሰራች ነው ብለዋል። በስምምነቱ ሊያቆየን የሚችል ያህል ይስተካከል አይስተካከል ወይም ደግሞ ፕሬዚዳንቱ ከስምምነት ለመውጣት ይወስኑና እንደሆነና እንዳልሆነ ግን አልታወቀም ሲሉ ማቲስ ዛሬ በሕግ መወሰኛ ምክር ቤት የወታደራዊ አገልግሎት ኮሚቴ ፊት ቀርበው ተናግረዋል። በስተመጨረሻም የደቡብና ሰሜን ኮሪያ መሪዎች ነገ አርብ ለሚያደርጉት ታሪካዊ የሶስተኛ ዙር ጉባኤ ዝግጅት እየተጠናቀቀ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ማለዳ ላይ ፓን ሙንጆን በተባለው መንደር ላይ ያለውን የሁለቱን ሀገሮች የሚለየው ወታደራዊ የድንበር መስመርን ያልፋሉ። እንደ አውሮፓውያን ዘመን አቆጣጠር ከ1953 ዓ ምት የኮሪያው ጦርነት የተኩስ አቁም ስምምነት የተደረገበት ታሪካዊ ቦታ ነው። የደቡብ ኮሪያው መሪ ሙንጃንኢን ወታደራዊ ክምችት በተጠናከረበት ከተኩስ ነጻ በሆነው በደቡብ ኮሪያ ቀጠና ላይ ሆነው የሰሜን ኮሪያው መሪ ይቀበላሉ ተብሏል። የሁለቱ ኮሪያዎች መሪዎች ተገናኝተው ሲነጋገሩ የነገው ሶስተኛው ቢሆንም ልዩ የሚያደርገው የሰሜን ኮሪያ መሪ የደቡብ ኮሪያን ምድር ሲረግጡ ለመጀመሪያ ጊዜ ስለሚሆን ነው። የሁለቱ ኮሪያዎች መሪዎች ከ11 እና ከ18 ዓመታት በፊት ተገናኝተው የተነጋገሩት ሰሜን ኮሪያ ውስጥ ነበር። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በኢትዮጵያ አዲስ የዴሞክራሲ ምዕራፍ እንደተከፈተ መታዘባቸውንና በዚህ የተቀሰቀሰውን የለውጥ ፍላጎት ለማርካት መንግስቱ ታላቅ ፈተና እንደሚገጥመው ለጠቅላይ ሚኒስትር አብይ አህመድ መናገራቸውን የውጭ ጉዳይ ሚኒስቴር አስታወቀ። ኮሚሽነሩ በጉብኝታቸው ማብቂያ ባሰራጩት መግለጫ ይህንኑ የህዝብ ተስፋና ስጋት አስተጋብተዋል። በአስቸኳይ ሊወሰዱ ይገባሉ ያሏቸውን እርምጃዎችም ጠቁመዋል። መለስካቸው አማሀ ዝርዝሩን ከአዲስ አበባ አድርሶናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ትኩረታቸው ሰሞኑን በኢትዮጵያ የሥራ ጉብኝት ባደረጉት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራአድ አልሁሴን ላይ ነበረ። በአቶ መለስ አገላለጽ የኮሚሽነሩ ጉብኝት የተሳካ ነበረ። ዛይድ አል ሁሴን ጠቅላይ ሚኒስትሩን ጨምሮ ጥቂት የማይባሉ የመንግሥቱን ባለሥልጣኖች አነጋግረዋል። በተለይ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ንግግር አንስተዋቸዋል ያሏቸውን ቁም ነገሮችን ለጋዜጠኞች አካፍለዋል። ከኤፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያ ውስጥ አዲስ የዲሞክራሲ ምዕራፍ መጀመሩን ለመታዘብ ሽያለው ብለዋል። የዲሞክራሲን ስርዓት ለመገንባት ረዥም ርቀት መሄድ ያስፈልጋል። የሰብአዊ መብት፣ የአካባቢር ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባ እና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል። ኮሚሽነሩ በጽሑፍ ያሰራጩት ጋዜጣዊ መግለጫ ወይም የመገናኛ ብዙኃን መግለጫም ተመሳሳይ ነው። ዘይድ አልሁሴን የኢትዮጵያ መንግሥት ለሁለተኛ ጊዜ ስላደረገላቸው ግብዣ አመስግነዋል። ይህ በብዙ መንግሥታት የማይሰጥ ዕድል እንደሆነም አመልክተዋል። አለፍ ብለውም በኦሮሚያ ክልልና በአዲስ አበባ ያደረጓቸውን ውይይቶች አስታወሱ። ያነጋገሯቸው ሰዎች አዲሱ ጠቅላይ ሚኒስትር አብይ አህመድ ያደረጓቸው ንግግሮች ትልቅ ተስፋ እንዳሳደረባቸው እና መንግሥታቸውም ይህን በተግባር ይፈጽማል ብለው እንደሚጠብቁ ኮሚሽነሩ አስታውቀዋል። ኮሚሽነሩ በመግለጫቸው በግልጽ እንዳሰፈሩት ይህ ለውጥ በሕዝቡ ልብ የፈጠረው የወደፊት ብሩህ ጊዜንና ተስፋን ብቻ አይደለም፣ ስጋትንም ጭምር ያረገዘ ነው። ስለሆነም ይላሉ አልሁሴን በሕዝቡ ዘንድ ሊታረሙ ይገባቸዋል የሚባሉ ከፍተኛ የሰብዓዊ መብቶች ጥሰት ተጠያቂ የሆኑ ሰዎች ጉዳይ የሚያመረቅዝ ቁስል መሆን የለበትም። ተጨባጭ እርምጃ መወሰድ አለበት ብለዋል። አቶ መለስ ዓለም ይህንን ሐሳብ በዚህ መንገድ ገልጸውታል። ከዚህ አንጻር እንደ አንድ ትልቅ ተግዳሮት ሊሆን የሚችለው በሕዝቡ ውስጥ ያለውን የመለወጥ ከፍተኛ ፍላጎት ለማሟላት መንግስት ግለቱን ጠብቆ መንቀሳቀስ እንዳለበት፣ አሁን የተጀመሩ ነገሮች ተጠናክረው መቀጠል እንዳለባቸው፣ ያለበትን ከባድ ኃላፊነት ለመወጣት በሚያደርገው እንቅስቃሴ የተባበሩ መንግስታት ድርጅት የሰብዓዊ መብት ኮሚሽነር የቴክኒክም ለተቋሞችም የአቅም ግንባታ ድጋፍ ለማድረግ ፍላጎት እንዳለው ገልጸዋል። ኮሚሽነር አልሁሴይን በዚህ የሥራ ጉብኝታቸው ከተለያዩ የህብረተሰቡ አካላትና አባላት ጋር ያደረጉትን ውይይት በመግለጫቸው ላይ ዘርዝረዋል። ከእነዚህም መካከል በቢሾፍቱ ከተማ ከመንግሥት ባለሥልጣናት ጋር ሆነው አባገዳዮች ያደረባቸውን ቅሬታ አላንዳች ፍርሃት ሲገልጹላቸው ታላቅ አድናቆት እንደተሰማቸው አልሸሸጉም። አባገዳዎቹ ባለፉት ጥቂት ዓመታት ሲካሄዱ በነበሩ የተቃውሞ ሰልፎች በመንግሥት የጸጥታ ኃይሎች በተወሰደው ያልተመጣጠነ የኃይል እርምጃ በጠፋው ሰው ሕይወት በእጅጉ እንዳዘኑ፣ ይህም ተጣርቶ ተጠያቂዎቹ ለሕግ እንዲቀርቡ እንደሚፈልጉም ኮሚሽነሩ አስታውሰዋል። እነዚህና ሌሎች ያነጋገሯቸው ሁሉ የአዲሱ ጠቅላይ ሚኒስትር ራዕይ ተጨባጭ እንዲሆን አብረው እንደሚሠሩም እንደገለጹላቸው አስታውቀዋል። ኮሚሽነሩ አክለውም ጽህፈት ቤታቸው ከኢትዮጵያ የሰብአዊ መብት ኮሚሽን ጋር አብሮ ሲሰራ መቆየቱንም በመግለጫቸው አስታውሰዋል። በኮሚሽነሩ ቃል ይህ የኢትዮጵያ ሰብአዊ መብቶች ኮሚሽን ሙሉ በሙሉ ነጻ ይሆን ዘንድ ትልቅ ጥረት መደረግ እንዳለበት እናምናለን ሲሉ ነጻ አለመሆኑን ጠቁመዋል። ኮሚሽነር አል ሁሴይን ከውጭ ጉዳይ ሚኒስቴር ሚኒስትሩ ከዶክተር ወርቅነህ ገበየሁ ጋር የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የምስራቅና የደቡብ አፍሪካ ሀገሮች ጽህፈት ቤት በአዲስ አበባ እንዲከፈትም የመግባቢያ ስምምነት መፈረማቸውን አቶ መለስ ዓለም ገልጸዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የምስራቅ አፍሪካ እና የደቡብ አፍሪካ ሀገሮች ጽህፈት ቤት በአዲስ አበባ እንዲከፈት የመግባቢያ ስምምነት ተፈራርመናል። ይህ የመግባቢያ ስምምነት ከኢትዮጵያ አንጻር የቴክኒክ ድጋፎችን በመስጠት ላይ የሚያተኩር ይሆናል። 17 ሀገሮችን መሸፈን የሚችል በመሆኑ መዲናችን የተለያዩ የዓለም አቀፍ ድርጅቶች መቀመጫ እነቷን በድጋሚ ያረጋገጠ ውሳኔ ነው ብሎ ማለት ይቻላል። አቶ መለስ ዓለም የሰጡትን መግለጫ ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ተነስተውላቸው ነበረ። አንዱ ጥያቄ የዩኤስ አሜሪካ የውጭ ጉዳይ ሚኒስቴር በየዓመቱ የሚያወጣውን የየአገሮች የሰብአዊ መብቶች አያያዝ ዘገባ የተመለከተ ነበረ። በተለይም በኢትዮጵያ ላይ ዘገባው ከበድ ያለ ነቀፋ የያዘ መሆኑን በማስታወስ የኢትዮጵያን መንግሥት አቋም የጠየቀ ነበረ። አቶ መለስ መልስ ሰጥተዋል። 2018 ነው ያለ ነው። አሁን ሪፖርቱ ስለ 2017 ነው፣ ከአንድ ዓመት በፊት ስለነበረ ወቅታዊ ሁኔታ ነው። አምናና ዘንድሮ ብዙ የተለወጡ ነገሮች አሉ። በእኛ በኩል ጠቃሚ የሚሆነው ወደፊት ማየት ወደፊት ማሰብ፣ ቀደም ሲል የተባበሩ መንግስታት ድርጅት የሰብአዊ መብት ኮሚሽነር እንዳሉት ኢትዮጵያ ውስጥ የሰብአዊ መብት እንዲከበር፣ ዴሞክራሲ ስርዓቱ እንዲጎለበት፣ ፖለቲካ ምህዳሩ እንዲሰፋ እንደ መንግስትም እንደ ህዝብም አዲስ የተጀመረ ጥረት አለ። ጠቃሚው ነገር እሱ ነው። ወደፊት እናተኩራለን። በሁለቱ ሀገሮች መካከል ያለ ዘርፈ ብዙ ግንኙነት እንዲጠናከር በጋራ እንሰራለን። ቃል አቀባዩ ለሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን ነው የምናልፈው። ጣና ሀይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእንቦጭ ማጨጃ መሳሪያና የታጨደውን አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘሪ ቀበቶ ጋር መግዛቱን ተዘዋዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል የአካባቢን ደን እና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማናት ያነጋገረቻቸው ጊዜ የመጣውበት ዋና ዓላማ እንግዲህ፣ እንደሚታወቀው ጣና ሀይቅ በንቦጫረም የተጠቀበት ሁኔታ ነው ያለው። ይህን ጣና ሀይቅ ለማዳን በርካታ ድርጅቶች ከጎናችን ቁመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው እና ይሄ ግሎባል ኮአሊሽን በዚህ በአሜሪካ ሀገር በእንቦጭ አረም የተጠቁ ተመሳሳይ ሀይቆች ላይ ተገኝቼ ከነሱ ጋር ተሞክሮ እንደወስድ እዚህ ሀይቅ ላይ ምን ምን አይነት ችግሮች እንደነበሩ እንዴት እንደሚከላከሉት የወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሀይቅ፣ ትልቅ ሀይቅ አላቸው። ኦኮቼቤ የሚባል ሀይቅ፣ የጣናን ግማሽ የሚያክል እና እዛ ላይ ከፍተኛ የሆነ የእንቦጭ አረም ነው ያለው እና ከስራ ጣና ይበልጠዋል ማለት ነው። የጣናን ግማሽ፣ ጣና ከኦኮቼቤ ከሁለት እጥፍ በላይ ነው። እና ምን ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት፣ ከጣና ሀይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ የግሎባል ኮሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርሞፍ ሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮሊሽን ይደገፉ፣ ምክንያቱም የእኛ በውጪ ግሎባል ኮሊሽንን ሚመራን ደግሞ ፋንደርስታንድ ከኛ ጋር ተፈራርሞ የእኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው። ምን ያህል ስኬታማ ነበር ይሄ ንግግሮት? በእኔ እይታ ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበት እንድል አግኝተናል እና አዳዲስ ኤክስፔሪያንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬት አማንን ማሽኑን በሚገዛ ጊዜ ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ምን ኮምፖነንቶች መካተት እንዳለባቸው በጋራ ባደረግነው ከግሎባል ኳሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማ ነን። ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው፣ እኔን አማክረው ግዢ የፈጸሙት ማለት ነው። እና በዚህ አኳያ ውጤታማ ነን። ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር? ጥሩ ኤክስፔሪየንስ ነው ያገኘሁት። እኔ በበኩሌ ይሄ ሌክ ኦኮቼቤ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮዋሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው እና እስካሁን ጣና ላይ ያልሞከር ናቸው አዳዲስ ስራዎች ሀይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮዋሊሽን ቀጣይ አጀንዳ ሆነው እንዲቀመጡ አስቀምጠናል። ከዚህ ልምዳችሁ ስታየው እዚህ ያለው ሀይቅ እምቦጩ ምን ያህል ጎርቶታል? እየሄዱበት ያለው መላስ ይለያያል። እናንተ ከያዛችሁት ጋር እንዴት መዘናችሁት? ጅምራችን ጥሩ ነው የሜካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው። ገና ይቀረናል። ነገር ግን እዚህ ያየነው ትልቁ የሚጠቀሙበት ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባልና ቱፎርዲ የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋ የተገጠመ የኬሚካል መርጫ መሳሪያ አለ እና እሱም በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም የሚል አስተሳሰብ ነበር ያለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል። ኬሚካሉ የአሳ እርባታውን አይጎዳው። እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉ እና በቀላሉ ቶሎ እምቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እምቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ አይነት ኬሚካሎች ናቸው እና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ሌኮኮቼቤ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀምን ነው። ከዛ ውጭ ጥንዚዛዎችን በሰፊው አራብተው ይጠቀማሉ። ወደፊት እኛም ጥንዛ ማራባቱ ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እምቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እምቦጭን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሀይቁ የሚገባበትን ሁኔታ ነው ያየነው እና እኛም ላይ ቅድም ከርብ ጉማራ መገጭ የሚመጡ ወንዞች ንጹህ ውሃ ብቻ ይዘው ወደ ሐይቁ የሚመጡበትን መንገድ ሰፊ የተፋሰስ ልማት ሥራ መስራት አለብን ያልኩት ለዛ ነው። እና ጣናን ለማዳን አንድ ሺ አምስት መቶ ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እምቦጭ መከላከል ሥራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው። ያን ያክል ዓመትም ሰርተው መቶ በመቶ አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል። እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰምነው። አሁን ይህን ይዘን በስትራቴጂክ ዶኩመንታችን አስገብተን በቀጣይ መስራት አለብን። ይህን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም። ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሐይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ሌና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሚኒኬሽን ሲስተም መዘርጋት እነዚህ ሁሉ በጣም በርካታ በቢሊዮን የሚቆጠር ሀብት የሚፈልጉ ስራዎች ናቸው እና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሀይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ። ከእነሱም ጋር የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል። እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረ ሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እምቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል? በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮዋሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮዋሊሽን ላይ ያሉ ሰዎች አመራሮች፣ በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እምቦጩ በተጨባጭ ምን እንደሚመስል አሁን ያለበትን ደረጃ፣ እምቦጩ ሊወገድ የሚችልበትንም ሀሳብ እዛው ቦታው ላይ መጥተው አይተው ከእኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው ሶስት ከፍተኛ ባለሙያዎች መጥተዋል። መጥተው ከእኛ ጋር አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶኪመንት እያዘጋጀን ነው። የዛ ስትራቴጂክ ዶኪመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከእነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝቶ አሁን ወደ አገር ቤት ልኳል። ምናልባት በዚህ ሁለት ሶስት ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለሁ ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበውን ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከእኛ ጋር ተመካክረን ማሽኑን ኦረዲ ክፍያ ተፈጽሟል። እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ እጅግ በጣም የጎላ ነው። የምትከታተሉት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን አልፈናል። በቀን በአንድ ስኒ ቡና መጀመር ቀንን ለአብዛሃኛው ሰዎች የተለመደ ነው። አንድ ስኒ ቡና ከዚህም የበለጠ ማድረግ ችሏል። የሱዳን ተወላጁ ማንያንከር የጠፉት ልጆች በሚል ቅጽል ስያሜ ይጠሩ የነበሩት ስደተኞች መካከል አንዱ ነው። ደሎስ ቦይስ በዩናይትድ ስቴትስ ዜግነትን አግኝቶ መኖር ከጀመረ በኋላ እሱን መሰል በኢትዮጵያ የስደተኞች ጣቢያ የሚገኙ ሱዳናውያን ስደተኞችን የወደፊት ሕይወት የተሻለ ለማድረግ ጥረት በማድረግ ላይ ይገኛል እርዳታው ቡናም በመቸርቸር በሚገኘው ገቢ የተመሰረተ ነው። የቪኦኤ ዘጋቢያችን ጁን ሶ 734 ቡና የተሰኘውን ድርጅት መስራችና ስራ አስኪያጅ ወጣት አነጋግራለች። መስታወት አረጋው ዝርዝሩን ይዛለች። ከዋሽንግተን ዲሲ ትንሽ ወጣ ብሎ በሚገኘው የቡና ማዘጋጃ ቤት መንያንከር 734 ቡና ብሎ የሰየመውን ቡና ይፈጫል፣ ያሽጋል ለደንበኞቹም ይልካል። የቡናውን ንግድ ባለፈው ዓመት የጀመረበት አንዱና ዋነኛው ዓላማ ለስደተኞች እርዳታ የሚውል ገንዘብ ለማሰባሰብ ነበር። 734 ማለት በጋምቤላ ኢትዮጵያ፣ የስደተኞች ማቆያ ጣቢያ የመለያ ቁጥር ነው። በመላው መጠለያዎች ውስጥ 250 ሺህ የሚሆኑ ስደተኞች ይኖራሉ። በየቀኑ ከባድ ፈተናዎችን እንዴት እንደሚያልፉ ጠንቅቅ ያውቃለሁ። ለሱዳን አዋሳኝ በሆነችው በኢትዮጵያ ጋምቤላ ክልል ከር ለ13 ዓመታት ኖሯል። የ3 ዓመት ልጅ ሳለ ነው የጠፉት ልጆች በሚል ስያሜ ከሚታወቁት 20 ሺህ ህጻናት ጋር ወደ ኢትዮጵያ የተሰደዱት። እነዚህ ህጻናት በሱዳን በነበረው የእርስ በርስ ጦርነት ሳቢያ ወላጆቻቸውን ያጡና ከቀያቸው የተፈናቀሉ ናቸው። የሶስት ዓመት ልጅ ሳለው መንደሬ በጦርነት ታመሰ። በሰሜኑ መንግሥት መንደራችን ጋየ። ራሳችንን ለማዳን ሮጠን ከቤተሰቦቻችን የተለያየ ነው። ከከባድ የእግር ጉዞ በኋላ ኢትዮጵያ ደረስን፣ እናም ስደተኞች ሆንን። በመንገድ ብዙ ሕፃናት ሕይወታቸውን አጥተዋል። ከቀያቸው ለሱዳን አዋሳኝ ከሆነችው ጋምቤላ ኢትዮጵያ ለመድረስ 1600 ኪሎ ሜትር ርቀት መጓዝ ነበረባቸው። ከር እንደሚለው ለእሱና ለኩዮቹ ሕፃናት በስደተኞች ማቆያ ጣቢያ ውስጥ መኖር በጣም አስፈሪ ነበር። በየዕለቱ በፍርሃት ውስጥ ነው የምትኖረው። ምክንያቱም መንገድ ላይ እንደቀሩት ሕፃናት እሞት ይሆን የሚል ፍርሃት ያድርብሃል። ማለቴ ነው። በስደተኛ ማቆያ ጣቢያው ሕፃናት በረሃብ ሲሞቱ ታያለ። ምክንያቱም በቂ ምግብ የለም። በኮሌራ በሽታ ምክንያት ሕፃናት ሲሞቱ ታያለ። በተለያዩ በሽታዎች ሕፃናት ሲሞቱ ትመለከታለ። ሕፃናት ከስደተኛ ጣቢያው ጠፍተው ሲሄዱም ታያለ፣ የተሻለ መኖሪያ ፍለጋ። ነገር ግን መንገድ ላይ ባጭር ተቀጭተው ይቀራሉ። በ16 ዓመቱ ከር ወደ ዩናይትድ ስቴትስ የመምጣት እድሉን አገኘ ያለ ወላጆቻቸው ወደ ዩናይትድ ስቴትስ እንዲመጡ እድሉን ካገኙት ሕፃናት ስደተኞች መካከል አንዱም ሆነ። ሕይወቱ ከቀድሞው በእጅጉ የተሻለ ቢሆንም በካምፕ ውስጥ ጥሏቸው የመጣውን እሱን መሰል ስደተኛ ሕፃናትን ግን መርሳት አልቻለም። በዩናይትድ ስቴትስ ሪችመንድ፣ ቨርጂኒያ ኮሌጅ ህግን በማጥናት ላይ እያለ ስደተኞችን በተመለከተ የሚንቀሳቀስ ቡድን መሰረተ። የሰብአዊ ስራውንም ጀመረ። የእርዳታ ቡድኑ ከሱዳን የተፈናቀሉ ስደተኞችን መልሶ በማቋቋም ስራ ላይ ነው በሰፊው የተሰማራው። ከተረጅነት ነጻ እንዲሆኑ ማለትም በስራ ተሰማርተው ራሳቸውን የሚያቋቁሙበትን ቁሳቁስ እንሰጣቸዋለን። ለምሳሌ የአሳ ማጥመጃ መረብ ስንሰጣቸው ከኩሬ አሳ አጥምደው መመገብ ይችላሉ ማለት ነው። ህብረተሰቡ በአንድነት የሚጠቀምበት የእርሻ ቦታ ስናዘጋጅ የሚመገቡትን ምግብ ራሳቸው አምርተው እንዲመገቡ እናደርጋለን። የውሃ ማቆሪያዎችን ስንቆፈር ህብረተሰቡ ውሃ በማግኘቱ የራሱን የጓሮ አትክልት በመትከል ለመመገብ ይበቃል ማለት ነው። ሲተርፋቸው ለሽያጭ የሚያቀርቡም ይኖራሉ። እና 200 ሺህ ስደተኞች ነጋዴዎች ይሆናሉ ማለት ነው። መንያንግ ድረገጽን በመጠቀም ለተለያዩ ዝግጅቶችና ለቡና ቸርቻሪዎች ቡናን ይሸጣል። ሜጋን መርፊ የቡና መሸጫ ሱቅ ባለቤት ናት። ተጠቃሚዎቹ ይወዱታል። በተለይ እቅድና አላማውን ሲረዱ በፍጥነት ነው ደንበኝነታቸው የሚጨምረው። ቡና ደግሞ በብዙዎች የሚወደድ ነው። ስለዚህ ተጠቃሚውም ሆነ ሻጩ ደስተኛ ነው የሚሆኑት። 734 ቡናን በየጊዜው ገዝቶ የሚያጣጥም ሰው የእርዳታው አንዱ አካል ሆነዋል ማለት ነው። የሰባት 34 አንድ ስኒ ቡና የአሳ ማጥመጃ አንድ መረብ ይገዛል። መረቡ 1 ዶላር ስለሚሸጥ የትምህርት ቁሳቁስ ለምንረዳቸው ተማሪዎች እስክሪብቶዎች ይገዛል። ስለዚህ ሰባት 34 ቡና ማለት በስደተኛ ማቆያ ጣቢያ ያሉት ስደተኞችን ማቋቋሚያ ማለት ነው። እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ፌስቡክ አት ቪዮ አማሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪዮም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው። እኔ መስታወት አራጋው ና ኖክ ሰማ ጊዜርነን ጉዟችሁ የሰመረ ይሁን እያልን ሰናበታለን። በዝግጅታችን በቴክኒክ ሲመራለን የቆየው ሞክቢል ያበረው ነው። ወደ ኤሌ እያመራ ነው። ይመች ሞክቢል መልካም ጉዞ እኛም እንግዲህ በዚሁ እንሰናበት። አሁ እንሰናበት። መልካም ምሽት። በነቀቁሳ ነቀና ኦን ራዲዮ ሰገለ አሜሪካቲ